በማንነታችን ጥቃት እየደረሰብን ነው ያሉ የተወሰኑ የአማራ ክልል ተወላጅ ተማሪዎች የድሬዳዋ ዩኒቨርሲቲ መፍትሄ ሊሰጠን አልቻለም ሲሉ ቅሬታ አሰምተዋል። ከእሁድ አንስቶ ጥቃት እየተፈጸመብን ስለሆነ ዩኒቨርሲቲው መፍትሄ ይስጠን ወይም ወደ የቤተሰቦቻችን ይመልሰን ብለዋል ተማሪዎቹ። አዲስ ቸኮል ከድሬዳዋ ተጨማሪ አለው። እሁድ እለት የኦሮሞ ክርስቲያን ተማሪዎች የገዳና መስቀል ምልክት ያለው ካናቴራ ለብሰው ወደ ዩኒቨርሲቲው ግቢ ሲገቡ በዩኒቨርሲቲው ጥበቃዎች አናስገባም እንደተባሉና በዚህ የተነሳ መጀመሪያ ከጸጥታ ኃይሎች ጋር የተፈጠረው ግጭት ቆይቶ ከሌሎች ተማሪዎች ጋር እንደቀጠለ የዩኒቨርሲቲው ተማሪዎችና የዩኒቨርሲቲው የኮሚኒኬሽንና ዓለም አቀፍ ግንኙነት ዳይሬክተር ወይዘሪት መቅደስ ካሳሁንን ምን ያስረዳሉ። በግጭቱ ሁለት ተማሪዎች የከፋ ጉዳት ደርሶባቸው ሆስፒታል እንደተኙ ተማሪዎችና ዩኒቨርሲቲው ተናግረዋል። ዩኒቨርሲቲው የተፈጠረው ግጭት የቡድን ጸብ ነው ቢልም ተማሪዎች ግን የብሔር ተኮር ጥቃት ነው ይላሉ። ሰኞ ለታ የተመታው አንደኛው ልጅ ዶርም ቁጭ ብሎ ሲያነብ ላይበራሪ መሄድ ፈራ፣ እህዶ ማንበብ ፈራ። ያለው አማራጭ ዶርም ውስጥ ማንበብ ነው። ማክሰኞ ፈተና አለ ተብሎ ሰኞ ሲያነብ ተደበደበ። እንደዚህ አይነት ኮንዲሽን ያለ ነው። ብዙ ልጆች ካሁን በፊትም ኮማንድ ፖስት የነበሩ ልጆች ተጭረው እዚህው ራሱ ራሱ ተጭረው በተማሪ ህብረት ውስጥ የኮማንድ ፖስት ልብስ ለብሰው የደንብ ልብስ ለብሰው እኛን ሲያሳድዱ የነበሩ ብዙ ልጆች አሉ ከትምህርት ታግደዋል። ያ ማለት ውጤት አልሞላላቸው ብለው ግን ግቢ ውስጥ ተቀምጠው እኛን ሲበጠብጡ የነበሩ ብዙ ተማሪዎች አሉ። ኮማንድ ፖስት ያልሆኑን ያልሆኑትንማ ግቢውና እግዚአብሔር ይቁጠረው። ትናንትና ውሳኔ ነበረ፣ ማለት ግቢው ፕሬዝዳንቱ ራሱ ተቀምጦ የወሰነ ውሳኔ ነበረ። እዚህ ውሳኔ ላይ ሲወሰን ምንድነው የተባለው? ተማሪዎች ነገ ጠዋት ክላስ እንዲጀምሩ። የተጠየቁ ጥያቄዎች ሳይመለሱ እንዴት ክላስ ይጀመራል ሲባል በቃ የብሄር አይደለም የቡድን ጠብ ነው፣ እሱን እናስተካክላለን ነገ ጧት ክላስ ይጀመር ተባለ። ይሄ የሄደ ተማሪ ደግሞ ሁሉም ያውቀዋል። የብሔር ግጭት እንደሆነ ከነሱ ይልቅ ተማሪው በደንብ ጠንቅቆ ያርቀዋል። እነሱም ያውቁታል፣ ልጆቹን ላለማስወጣት ፈልገው እንጂ ያቁታል። ተማሪዎቹ በዩኒቨርስቲ አስተዳደርም እምነት እንደሌላቸው ነው የሚናገሩት ብሄር ውጭ ያለውን ተማሪ የመቀጥቀጥ ስራ ምንም በማያውቀው ምክንያት ከምን ተጀመረ? መለያ ከማስቆም ተጀመረ። የጅማ አባጅፋር መለያ እዚህ የተለበሰ የባህርዳር ከነማና የፋሲል አጼዎች የሚል ማለት ይከለከላል። ከሱ ተጀመረ። ባል ተማሪው ራሱ መሸማቀቂያ ለምን ይሆናል? መለያ እንዴ ኩራት መሆን የሚገባው ነገር መሸማቀቂያ መሆን ይገባዋል? አይገባም። ከዛ በፊት ደግሞ አሁን ከሁለት ወር በፊት የተጀመረን ትልቅ ጥል ምናምን የግቢ አስተዳደርም የተማሪ መሰራረት እዚህ ጋር ያሉ ህብረቶች በሙሉ ያውቃሉ ግን ምንም አይነት እርምጃ ለመውሰድ ፈቃደኞች አይደሉም። ምክንያቱም የጥፋት ተባባሪ ስለሆኑ ምንም አይነት መፍትሄ ከመስጠት ይልቅ ዝምታን መረጡ። አሁን ግን እኛ እዚህ ጋር ወተን አንድ ላይ ተሰብስበን ስንወጣ ብዙ ጥያቄ አቀረብን። ሰብስበው የመፍትሄ ሀሳቦች ብለን ያሰብናቸው እንደ ተማሪ አቀረብንላቸው። እነሱ ግን ምንድ ያሉት? የፖለቲካ ፓርቲዎችን አላማ እያካሄዳችሁ ነው፣ ከጀርባችሁ እንደዚህ እናንተ መጠቀሚያ እያደረጋችሁ ነው። ይሄ ማለት ነው፣ አልተበደላችሁም፣ እናንተ ለሰዎች እንትን እየሆናችሁ ነው ማለት ነው አይደለ? ስለሆነ እኛ ዛሬ ያው ከግቢ ወጥተንላችኋል። 那个。 ውስጥ ምንም አይነት ማረጋገጫ የለንም አስተዳደሩ እኛን አይወክልም ዩኒቨርሲቲው የሃይማኖት አባቶችንና የአስተዳደሩን አመራሮች ያሳተፈ የውይይት መድረክ አዘጋጅቶ ነበር በውይይቱ ተሳታፊ የነበሩት የድሬዳዋ አስተዳደር የሃይማኖት ተቋማት ጉባኤ ሰብሳቢ ሊቀ ብርሃናት ቀለመወርቅ በውይይቱ ተደርሶበት ስለነበሩ መግባባቶች እንዲህ ይላሉ ቁርስም ምሳም አንበላም ብለው ነበረ በመጀመሪያ መክረን ራሳችን መጀመሪያ ትጉዱ ብለን በብዙ ምክርና በብዙ ውይይት በኋላ አንደኛው ምሳ እንዲበሉ አስደርገን ወደ ምሳ ወደ አዳራሽ ያስገባራቸው በሁለተኛ ከዚያ መልስ ሲመለሱ ያጠየ ያቀረቧቸው ጥያቄዎች ነበሩ። አንደኛ ያው ዶርሙ ልክ አይደለም፣ ተቀላቅለን አንድ ላይ ነው ያለን፣ መብራት እያጠፉ የጎድን ነው ያሉት። እኛ ከነሱ ጋራ መኖር አንችልም። መርሽቹ መስተዳድር ጥያቄያችን በአግባቡ እየመለሰልን አይደለም። እንደገና ሳናጠፋ በፖሊስ እንደበደባለን፣ የሚያጠፉት ሰዎች ደግሞ ምንም የሚደረጉት ነገር የለም። ስለዚህ ከምን ሞት ወደ ሀገራችን እንገባለን ነው ጥያቄው። እና ለዚያ ደግሞ የብሎክ ተለይቶልን ትምህርታችን እስከሚጨርስ የዚህን አመት እንስን እስከሚዘጋ ድረስ ዶርም የላይልን ብሎኩ ላይልን ጥያቄው። ያንን በእርግጥ መጀመሪያ አይቻልም ተብሎ ነበር፣ ትምህርቱ ፖሊሲ ያናጋር ነበር ያሉት። ያው ብዙ ባለስልጣኖች ነበሩ። በዚህ መጨረ ሁሉም አምኖበት ሌላ አማራጭ ሄደ። አሁን ብሎክ እየተለየ እየተሰራላቸው ነው ያለው። በዚህ ይደረግላቸው አን ብለን ተማሪውን አረጋግተን ወደ ትምህርት ቤት እንዲገቡ አድርገን ነው ትናንት የተመለስ ነው። የዩኒቨርሲቲ ኮሚኒኬሽን እና ዓለም አቀፍ ግንኙነት ዳይሬክተሯ ወይዘሪት መቅደስ ካሳሁን የተማሪዎች ማደሪያ ሕንፃን ስለመለየት የደረስንበት ስምምነት የለም ይላሉ። ስለ ግቢ ወቅታዊ ሁኔታ ከተማሪዎች ጋር ስለተደረገው ውይይትና ስለ ትምህርት መጀመር እንዲህ ብለውናል። እኛ እንደ ዩኒቨርሲቲ ሁሉም ተማሪ እዚህ ሲኖር ተሳስቦ አንድ ላይ ሆኖ በጋራ እንዲኖር ነው ብሎክ የመለየቱ ጉዳይ እንደማይሆን ግን፣ ተማሪዎች ስጋት ካለባቸው ስጋታቸውን አብረን ተባብረን ስጋታቸውን ለማስወገድ እንደምንጥር እሱን ተነጋግረናል። ተማሪዎች አካዳሚካሊ ዲስሚሳል ፎር ጉድ የተባሉትን ለይቶ አስወጥቷል ግን አሁንም የቀሩ ተማሪዎች ካሉ የራሱን ጥረት ወስዶ ግቢው ያንን ለማድረግ ዝግጁ ነው። ለተማሪዎችም በተደጋጋሚ ሲገለጽ የነበረው ከውይይቱ እኛ የራሳችንን ጥረት አድርገን ዩኒቨርስቲው ሰላማዊ እንዲሆን ማድረግ ነው። ዩኒቨርስቲው ፕሬዚዳንት ጀምሮ ሁሉም አመራሮች ያንን ልናረጋግጥላቸው ወደናል። እሱንም ነግረናቸዋል። የነበሩ ችግሮች እንዳሉ ያው ከላይም ከመድረኩም ተገልጿል። የነበሩ ችግሮችን ግን በሂደት የሚፈቱ ይሆናሉ። እኛ እንሰጋለን የሚለው ነው። አንተም እንዳነሳሀው ቅድም እሱን ለማድረግ ደግሞ ተማ አስተዳደር ጋር ተነጋግረን በቂ የሆነ የሴኪሪቲ ኖረው ሴፍቲያቸው እንዲጠበቅና ትምህርታቸው ላይ ፎከስ እንዲያደርጉ እሱን እያደረግን ነው፣ አድርገናል። ሌላው ግን ከመማር ማስተማር ጋር ተያይዞ የተነሱ ማንኛውንም ጥያቄዎች በሂደት እንፈታለን ይሁንና አሁንም ድረስ ዩኒቨርሲቲ ውስጥ አናድርም ያሉ ተማሪዎች ከስላሴ ቤተክርስቲያን ፊት ለፊት ጥላ ስር ተሰብስበው ይታያሉ። ሌሎች የተወሰኑ ተማሪዎችም ወደ የቤተሰቦቻቸው እንደሄዱ እዛ ያነጋገርኳቸው ተማሪዎች ይገልጻሉ። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።